ከማህበረሰብ ለማህበረሰብ የአዲስ ዓመት ዝግጅት በሜልበርን ቅዳሜ ዲሴምበር 20 ቀን 2025 ዓ ም ተከበረ ከሳምንት በፊት 2018 አዲስ ዓመትን የተቀበሉት ኢትዮጵያውያን የአዲስ ዓመትን ክብረ በዓላትን በአገር ቤትና በስደት በሚኖሩባቸው አገሮች በተለያዩ ዝግጅቶች ሲያከብሩ ሰንብተዋል። በሜልበርን የሚኖሩት ትውልደ ኢትዮጵያውያን ትንሹ አፍሪካ በምትባለው ፉትስክሬ በተለያዩ ደማቅ ዝግጅቶች የኢትዮጵያን አዲስ ዓመት እንቁጣጣሽን ተሰባስበው ያከበሩ ሲሆን የቀዳሚው ዝግጅት ሁለተኛውና ሁልጊዜም እንደሚደረገው የራት ፕሮግራም የተካተተበት ነበረ። አዲስ ዓመት በአዲስ ተስፋ በልዩ ስሜት የሚከበር ምድር በልምላሜና በአደይ አበባ የሚያሸበርቅበት፣ አሮጌ ዘመን በአዲስ ሲተካ መልካም ምኞት ተገላልጾ ለአዲስ ስኬት ተስፋ የሚጣልበት ከዘመን ጋር ራስን ለመቀየር ከራስ ጋር ቃል የሚገባባበት ነው ከውጭ ግርማ ሞገሱ የሚያምር ውስጡ ውብ በሆነው ኪንግስተን ታውን ሆል የተዘጋጀው የሜልበርኑ የአዲስ ዓመት ዝግጅት በላሊዛ ዲኮር የአደይ አበባ አበቦች አጊጦ አዳራሹ በተለያዩ ህብረ ቀለማት ባሉት ኤሌክትሪክ መብራቶች ተውቦ መድረክና የታዳሚ መቀመጫ የአዲስ ዓመትን በሚገልጽ መልኩ በአደይ አበባ አበቦች ተጊጦ ለሚመለከተው ዝግጅቱ ምን ያህል እንደተደከመበት የሚናገር ነበረ። የኢትዮጵያ ማህበረሰብ ማህበር በቪክቶሪያ ፕሬዚዳንት ዶክተር ተስፋዬ ይግዛው እንኳን ደህና መጣችሁ ንግግር የተጀመረው የአዲስ ዓመት ዝግጅት አዲስ ዓመትን ካከበርን ቀናቶች ቢያልፉም የአዲስ ዓመትና የመስቀል በዓል ከፊት ለፊታችን እየመጣ ስለሆነ ሁለቱን ነው ዛሬ የምናከብረው በማለት አዲስ ዓመትን ከትውልድ ኢትዮጵያውያን ጋር ለማክበር ለተገኙት የአውስትራሊያ መንግስት የተለያዩ ቢሮ ኃላፊዎች፣ ለታዳሚዎችና ዝግጅቱን በደማቅ ሁኔታ እንዲከናወን ላደረጉ ሁሉ ምስጋና አቅርበዋል። የአውስትራሊያ የህዝብ ተወካዮች ምክር ቤት አባልና የዜግነት፣ የጉምሩክ፣ የመድበለ ባህላዊ ጉዳዮች ዓለም አቀፍ ትምህርት ረዳት ሚኒስቴር ጁሊያን ሄል ባደረጉት ንግግር የአዲስ ዓመትን አጠገባቸው ወኜ በማክበሬ ትልቅ ደስታ ይሰማኛል። ዛሬ በዕድሜ ላይ ሰባት ዓመት በመቀነሴ ደስተኛ ነኝ። የመድበለ ባህላዊ ማኅበረሰብ ውስጥ እንደመኖራችን በርካታ የአዲስ ዓመቶችን እናከብራለን። ብዙዎቹ የአመቱ መጀመሪያ ላይ የሚከበሩ የመኸር ፌስቲቫሎች ናቸው። የኢትዮጵያ አዲስ ዓመትን ጊዜ አደንቃለሁ፣ ምክንያቱም በቂ አዲስ ዓመት በማናገኝበት ጊዜ ስለሚከበር። ሜልበርን አውስትራሊያ ውስጥ ከየትኛውን ቦታ በላቀ በርካታ አፍሪካውያን የሚኖሩባት ከተማ እንደሆነች የገለጹት ረዳት ሚኒስቴሩ አብዛኞቹ ኢትዮጵያውያን በቁጥር በከፍተኛ ሁኔታ በሚገለጽ መልኩ ኑሯቸውን ሜልበርን ውስጥ ማድረጋቸውን ገልጸው ለማኅበረሰባችን ላደረጋችሁት አስተዋጽኦ i do love the fact that it makes us seven years younger, so thank you for pointing that out. Uh, but it is wonderful that you can come together and celebrate new year. one of the great, many, many great things about living in such a multicultural community is the number of new years that you get. በማኅበራዊ ሚዲያቸው ላይም በዝግጅቱ አዳራሽ ቡና ከሚያፈሉ ሴቶች ጋር የተነሱትን ፎቶግራፍ ያጋሩት ረዳት ሚኒስቴሩ የኢትዮጵያን አዲስ ዓመት ከሰባት ዓመት በታች ያደርግሃል፣ መልካም አዲስ ዓመት ለሚያከብሩ አውስትራሊያውያን በሙሉ በማለት ኢትዮጵያና አውስትራሊያን ሰንደቅ ዓላማዎች አስቀምጠው ጽፈዋል። የቪክቶሪያ ግሪንስ ፓርቲ መሪ ሄለን ሳንድል አዲስ ዓመትና በሬያችሁ በማሳለፌ ደስ ብሎኛል፣ መልካም አዲስ ዓመት መልእክት ያስተላለፉ ሲሆን የኢትዮጵያ ኮሚኒቲ በማህበረሰብ ውስጥ ትልቅ አስተዋጽኦ ላደረጉ ትውልድ የኢትዮጵያውያን ሽልማት አበርክቷል። ኢትዮጵያ ውመንስ አሊያንስ በቪክቶሪያ መስራችና ፕሬዚዳንት ለነበሩት ዶክተር ማየነች ስዩም ከሴቶችና ሕጻናት አጠገብ በመቆማቸው ላደረጉት የላቀ አስተዋጽኦ፣ ወይዘሮ ጤና የታየ ለረጅም ጊዜ አማርኛ ቋንቋ ትምህርትን በስደት ለተወለዱ ልጆች በማስተማር ዛሬም ድረስ ደከሜ ሳይሉ ላደረጉት ትልቅ ገድል ወይዘሪት ሰናይት ጎበና በግላቸው እንደ ድርጅት የታመሙ ሰዎችን በመጠየቅ በሰዎች ሀዘን ላይ በቅርበት ተገኝተው በማጽናናት የተጣሉ ሰዎችን በማስታረቅ ሁልጊዜም ለሚያደርጉት ቅን ተግባራቸው አቶ ገዛኸኝ ጎልማሜ ብዙዎችን በመርዳት በማገዝ በተለይ አዲስ የሚመጡ ስደተኞችን ከጎናቸው በመቆም ሲያደርጉት ለነበረው አስተዋጽኦ ቀደም ሲል በባለቤትነት ይሰሩበት የነበረው አፍሪካ ታውን ሬስቶራንት ለማህበረሰቡ ለሰጠው አገልግሎት ለማመስገን እንደ ሽኝት ታስቦ ተበርክተዋል። ሽልማቱን የተቀበሉት ዶክተር ማየኒሽ ስዩም ከጎናችን የነበራችሁ፣ በሴትነታችሁ ኮርታችሁ የምታስቡትን ለማድረግ ለማሳካት፣ የኢትዮጵያ ውሜን አሊያንስን ከምስረታው ዛሬ ድረስ በአባልነትና በአመራርነት ቦታ ያላችሁ ሁሉ አመሰግናለሁ ያሉ ሲሆን በሜልበርን የሚኖሩ ኢትዮጵያውያንን ሲያደርጉላቸው ለነበረው ገዛ ምስጋና አቅርበዋል። ታዳሚው በተለያዩ የሀገር ባህል አልባሳት የተዋበበት፣ በድምፃዊት ሰብለ ግርማ የሰለጠኑ ህጻናት በብሔር ብሔረሰቦች ሙዚቃ በፋሽን ትሬት እንግዶችን ያዝናኑበት፣ ሜልበርን የሚኖሩ ሙዚቀኞች ባቀረቡት የሙዚቃ ስራቸው ታዳሚው የተዝናናበት የአዲስ ዓመት የራት ፕሮግራምን በተመለከተ በቪክቶሪያ የኢትዮጵያ ማህበረሰብ ማህበር ሊቀመንበር ዶክተር ተስፋዬ ግዛውን አናግረናቸዋል። ሁላችንም እንኳን ለአዲሱ ዓመት በሰላም አደረሰን። በዓሉ በጣም ጥሩ በዓል ነበር። ለረዥም ጊዜ ከሶስት ከአራት ወር በላይ የተዘጋጀንበት ነው። አዳራሹ እንዳየኸው መልኩን ቀይረነዋል። ውስጡን የሚታየው የኢትዮጵያ ታሪካዊ ቅርሶች ያሏት መስህቦቿ በሙሉ ናቸው የሚታዩት። ዘፋኞቹ አሁን እየተጫወቱ ነው። የጋበዝናቸው ሰዎች በሙሉ መጥተዋል። ሚኒስቴሩ የፌዴራል ሚኒስቴሩ ጁሊያን ሂል ነበር። ከስቴት ኤለን ሳንደርስ ከግሪን የግሪን መሪናት እሷ መታለች። ማሪብለን ሲቲ ካውንስል ሁሉም ካውንስለሮች መጥተዋል፣ የጋበዝናቸው ደግሞ ከሁሉም በላይ እኛም የምናከብራቸውና የምንወዳቸው ህዝባችን መጥቷል። እንዲያውም ኦቨር ሰብስክራይብድ ነበር። አዳራሹ የሚይዘው 200 ሰው ነው፣ ትንሽ ከዛ የበለጠ ነው። እኛም በጊዜ ነው ኦንላይን ቡኪንጉ ነው የዘጋ ነው እንጂ ከዛ የበለጠ ሰው ይመጣ ነበር። ለወደፊቱ እንደዚሁ ህዝባችን ደግሞ ተመጥቶ ሚዝና ና ከሆነ አንደኛ ረዥም ሰዓት የሚቆይበት ሁለተኛ ብዙ ሰው ሚዝ አዳራሽ፣ ሶስተኛ ለሁሉም ሰው ኮንቪኒየንት የሆነውን አዳራሽ እናደርጋለን። ለእኛ ይሄ ረዥም ጊዜ የደከምንበትን ሰው መጥቶ መጋበዙ አካል መሆኑ ለእኛ በቃ የሽልማት ነው። ይህን ለማዘጋጀት ብዙ ሰው ደክሟል። በጣም ብዙ ብር ነው ያወጣንበት። ብዙ ውጣ ውረዶች ነበሩ ማንኛውም ዝግጅት እንደሚዘጋጀው ግን ያነ ሁሉ ሆኖ የሚያምር ምግብ ነበር፣ ባንዱ እየተጫወተ ነው። ልጆቹ ፋሽን ሾው አሳይተዋል። የጋበዝናቸው ሰዎች መጥተዋል፣ ፖሊሶቹ መጥተዋል። የፖሊሶቹን ስለመሞቱትም የህሊና ጸሎት አድርገናል። እኛም ማድረግ የሚገባንን እናደርጋለን ብለናል። ህዝቡ እንዲያግዝ ጠይቀናል። በአጠቃላይ እኔ ሁሉንም ቲክ የሚያደርግ ሁሉንም ክራይቴሪያዎቹ እንደ ኢቨንት ሁሉንም ያሟላ ስለሆነ በጣም ደስ ብሎኛል። ሜልበርን ለሚኖሩ ኢትዮጵያውያን በሙሉ ማመስገን እወዳለሁ። እግዚአብሔር ስጣቸው ሁሉንም አክብረውን ስለመጡ የመጡት ደግሞ ወደ ቤታቸው በሰላም መግባታቸውን ደግሞ እሱ የምንከታተለው ጉዳይ ነው የሚሆነው። በአጠቃላይ ፕሮግራሙ በጣም አሪፍ ነው። በዝግጅቱ ላይ ያገኘ ነው የቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋች ኤርሚያስ ወንድሙ። በርካታ ታዳሚ የነበረው ድንቅ ዝግጅት ነው። ታዳሚው በባህል አልባሳት ደምቆ ስትመለከት ምን ያህል በጉጉት የጠበቀው ፕሮግራም እንደነበረ ትረዳለህ ብሎናል። 2018 ሁላችንም በሰላም እንኳን አደረሰን እላለሁኝ። በተረፈ ዝግጅቱ በጣም ቆንጆ ነበረ፣ ብዙ ታዳሚ የነበረበት ነበር። ፕሮግራሙም በጥሩ ሁኔታ የተዘጋጀ ነበረ። ከህፃናቶች የአገር ባህል ውዝዋዜና እንደዚሁም በሙሉ ባንድ የታጀበ ቆንጆ ስነስርዓት ነበር። እንዲሁም ጥራት ምሽቱ በጣም የሚያስደስት ነበርና ብዙ ሰው የታደመበትና በጣም ደስ የሚል ፕሮግራም ነበርና፣ በዚህ አጋጣሚ የኢትዮጵያ ኮሚቴን ለማመስገን ወዳለሁኝ ላደረጉት ጥረትና ላደረጉት ዝግጅት ምስጋና ይናቀርባለሁኝ። በተለይ የህዝቡ የአልባሳቱ ከወትሮው ለየት ያለ ይመስል ነበርና ህዝቡም ራሱ በዓሉን በተለየ ሁኔታ ለማክበር ተዘጋጅቶ የመጣና ጓግቶ የጠበቀው ዝግጅት ይመስል ነበር። በአንዱም በጥሩ ሁኔታ ሰውን አዝናንተዋል እና ቆንጆ ዝግጅት ነበር። በጣም የተሟላና የተሳካ ዝግጅት ነበር ማለት እችላለሁ። ዶክተር አደራጀው ተሾመ የዚህ ዓመት ዝግጅት ደማቅና በርካታ ሕዝብ የተካፈለበት ነው። አገር ቤት የተውነውን የሚናፍቅንን የልጆች አበባዮሽ አይተናል። በባህል አልባሳት የተዋበው ታዳሚና ባህላዊ ምግባችን ቀኑን ደማቅ አድርገውታል፣ ይላል የኢትዮጵያ አዲስ ዓመት። የ2018 የኢትዮጵያን አዲስ ዓመት እያከበር ነው ኢትዮጵያ ኮሚኒቲ ያዘጋጀው ማለት ነው። ላስት ይርም አቴንድ አድርጌ ነበር። ዘንድሮ በጣም ደስ ይላል። ቆንጆ ነው። በጣም ብዙ ሰው ነው ያለው። ከተለያየ አቅጣጫ ከተለያየ ማህበራት ከተለያየ ተቋማት የመጣ እና በጣም ደስ ይላል። እስካሁን በነበረው ፕሮግራም መክፈቻ ንግግር፣ ኢትዮጵያዊ ባህልን የሚያንጸባርቁ ፕሮግራሞች የልጆች አባየዎች ውችዝ በጣም ሚስ ያደርግ ነው እና የምንወደው ነገር እሱ ተተላልፈዋል። አሁን ደግሞ የኢትዮጵያ ባህላዊ ምግብ ቀርቦ እንግዶች እየተስተናገዱ ነው። እኔ እንግዲህ እስካሁን ባየሁት በጣም ደስ የሚል ፕሮግራም ነው ነው ያገኘሁት። እንግዲህ ለመላው ኢትዮጵያዊ አውስትራሊያ ለሚገኝ ከአውስትራሊያ ውጭም ለሚኖር እንኳን አደረሳችሁ ኢትዮጵያ አዲስ ዓመትን ከሀገር ውጭ መጥቶ ማክበር ከባድ ነው። ቤተሰብን ያስታውሳል። ድሮ ያሳለፍናቸውን ጥሩ ጥሩ ጊዜዎችን እንድናስታውስ ያደረገናል። ከቤተሰብ ጋር ሀገር ውስጥ ነው ማክበር ባይቻልም፣ ግን እንደዚህ አይነት ኮሚኒቲ የሚያዘጋጃቸው ፕሮግራሞች አንድ ላይ ሰብሰብ ተብሎ በዓልን ማክበር ቲንክ ጥሩ ነገርና መበረታታት መጠናከር ያለበት ነው ብዬ ያስባለሁ። ዛሬ በተለያየ ምክንያት ያልተገኙ ሰዎች በሚቀጥለው መገናኘት ቢችሉ አንድ ላይ በዓሉን ብናከብር ጥሩ ነው ብዬ ነው የማስበው። በድጋሚ እንግዲህ እንኳን ያደረሳችሁ ለኤስቢኤስ ጋዜጠኞች ለአንተም ለነካስሽንና ለማርቲን እንዲሁም ደግሞ እዚህ ለሚኖረው ኢትዮጵያዊ ማህበረሰብ እንኳን አደረሳችሁ ማለት እፈልጋለሁ። እንግዲህ መልካም አመት መልካም አዲስ ዓመት ይሆን። አብረህት አስፋው የኢትዮጵያ ኮሚኒቲ ዝግጅት ተደንቅ ያለው የአዲስ ዓመት ዝግጅቱ አገር ቤት ያለው ያህል ነው የተሰማኝ ትላለች። እንኳን ለአዲስ ዓመት አደረሰን፣ በሰላም አደረሰን። በጣም ደስ የሚል ዝግጅት ነው የኢትዮጵያ ኮሚኒቲ ዛሬ ያዘጋጀው እና ልክ አገር ቤት እንዳለን ሆነ ነው የተሰማኝ። እንኳን ለአዲስ ዓመት አደረሰን። ለመላው የኢትዮጵያ ህዝብ፣ ለመላው የኤርትራ ህዝብ እንኳን በሰላም አደረሰን። አገራችንን፣ ህዝባችንን ሰላምና ጤና ይስጠው። ይህ እንደዚህ ተዘጋጅቶ ስታይ በጣም ደስ ይላል። የአገር ፍቅር የነበረን ህይወትን ሁሉ ያስታወሰሃል እና በጣም ደስ የሚል ዝግጅ ነው። በዚህ የኢትዮጵያ ኮሚኒቲ ሳላመሰግን አልቀርም። አገር ቤት እንዳለን ሆነን ነው የተሰማን። ሙዚቀኛ ዘውዱ ታደሰ ወደኋላ ወደ አገር ቤት የሚመልስ ዝግጅት ሆኖ ፕሮግራሙን እንዳገኘው ይገልጻል። በጣም የሚያስደስት ነው በእውነት ወደኋላ መለስ የሚያደርግ ነው። ምክንያቱም የህጻናቶችም ይሁን እናቶች፣ ወንድሞች ሁሉንም ብታይ የአገር ባህል ልብስ ለብሰው ማየቱ ትልቅ ደስታ ይሰጣል። መለስ እንድትል ያደረጋል፣ ወደ አገርህ እንድትሄድ ያደረግል። ይሁንና በሄድንበት አለም ሁሉ ኢትዮጵያውያን መታወቂያችን የሀገር ባህል ልብሳችን ከዚህ የበለጠ ደግሞ ባህላችን ነው አሁን የሚያስደስት ነገር ነው የኢትዮጵያ ኒው ይር ማክበር ማለት ለሌላው ዓለም ወይም ሌላ የውጭ ዜጋ ትንሽ ለየት ያለ መልእክት ይሰጣችኋል ከየት መጣችሁ እንዴት ነው ሰባት ዓመት ስምንት ዓመት ወደኋላ የምትሆኑት ይሄን ሁሉ ስታስበው በእውነት እኛ ትንሽ ለየት ያለን ስለሆንን ያስደስተኛል ከየት ነው የመጣው እና እንዴት አይነት ነው ዛሬ እንደ 2018 ሊሆን ይችላል ኢትዮጵያ ውስጥ የሚል ጥያቄ አለ። እና እኔም አንዳንድ አዘጀው ከመነግራቸው አንድ ስምንት ዓመት ወደኋላ ሰባት ዓመት ትመለሳላችሁ እያልኩ የስራ ባልደረቦች ይነግራቸዋሉ። እና ሁሉም ደስተኞች ናቸው። ተመልሰው ሰባት ዓመት የቀነሱ እየመስላቸው ደስታቸው ልነግራል። አስቴር ጀንበሬ በዓሉን ከዋዜማው ነው የጀመርኩት፣ ህጻናት መኖሪያ ቤቴ በመገኘት አበባ ይሆሽ በማለት አዲስ አመትን እንዳስታውስ አድርገውኝ ነበረ፣ በአዳራሽ ዝግጅቱም ተደንቅ ያለው ስትል የተሰማትን ገልጻለናለች። አዲስ አመት ዝግጅት በጣም ደስ ይላል። ከዋዜማው ጀምሮ ማለትም እኔ ልክ ከስራ ስገባ ህጻናቶች ልጆች የቤቴ ድረስ መጥተው አበባ ይሆሽ ብለው ዘፍ የባህሉን እንትን ብለው ሲሄዱ በጣም ነው ደስ ያለኝ። ዛሬም በዛ ምክንያት ነው የተገኘሁት። እጅግ በጣም ደስ ይላል። ብለው ወደፊቱ የበለጠ ከዚህ በዓል እንድናከብር ደስ ይለኛል። ከእህቶቻችን፣ ከወንድሞቻችን፣ ከጓደኞቻችን ጋር ሆነን ስናከብር በቃ የአገር ቤቱ ስሜት ያለው ነው የሚመስለው እና ደስ ይላል። በጣም እኔ በጣም ደስ ብሎኛል። እንደምወዳቸው ለቤተሰቦቼም፣ ለሁሉም፣ ለጓደኞቼም እንኳን አደረሳችሁ። አመሰግናለሁ። ወጣት ሩት መስፍን ጸጋው በተለያየ ብሔር ብሔረሰቦች አልባሳት ታዳሚው ተውቦ በአንድ ቦታ የሀገራችንን አዲስ ዓመት ማክበር አስደሳች ነው ትላለች። ዛሬ በጣም በጣም ደስ ይላል። ሁሉም ሀበሻዎች ተሰባስበው የተለያየ ብሔር ብሔረሰብ አይነት ልብስ ለብሰው አንድ ቦታ እንደዚህ የተሰባስበ ሲያገኛቸው በጣም ደስ ይላል። ከሕፃን እስከ አዋቂ ሁሉም በደስታ በመዝናናት፣ በመብላት፣ በመጠጣት እስፔሻሊ ልጆቹ ሲጨፍሩ ጨፍሩ ማየት በጣም ያስደስታል። የሚገርመው እኛም ኢትዮጵያ እያለን እንጨፍር ነበር አበባየሆሽ ምናምንና ልጆቹን ሲጨፍሩ ሳይ በጣም ደስ ይላል። ኢቨን ግጥሙ ራሱ ቢጠፋብኝም ስል ከነሱ ጋር አብሮ ማለቱ ብዙ ትዝታዎችን ያመጣል። የምግቡ ሽታ፣ ሁሉም ነገር ደስ ይላል። እንኳን አደረሳችሁ ለመላው ለኢትዮጵያ ህዝብ በሙሉ እንኳን አደረሳችሁ ማለት ትፈልጋለሁ። ለመላው ለኢትዮጵያን ህብረተሰብ አውስትራሊያ ውስጥ ለሚኖሩት ሁሉም እንኳን እንኳን እንቁጣጣሽ፣ መልካም አዲስ ዓመት። ምኞት ተስፋዬ ስዩም፣ ስሜ ምኞት ተስፋዬ ስዩም ይባላል። እዚህ የመጣሁት የኢትዮጵያን አዲስ ዓመት 2018 ለማክበር ነው። ዛሬ በጣም ጥሩ ምሽት ነበረ። በአስደናቂው ባህል፣ ምግብ ከብዙ ከተለያዩ ሰዎች ጋር መገናኘቴን ወድጄዋለሁ። የሀገሬን ባህል ልብስ ለብሼ መታደሜ፣ የእናቴን ሽልማት መመልከቴ ደስ አሰኝቶኛል። በፌዴራልና በክልል ያሉ የአካባቢያችን የፓርላማ አባላት ወደ እኛ መጥተው ለባህላችን ያላቸውን አድናቆት መግለጻቸው አስደናቂ ነው። ዝግጅቱ ሁሉ በእውነት በጣም ድንቅ ነበረ። የልጆች የባህል ውዝዋዜ፣ የፋሽን ትርኢት ሁሉም ተወዳጅ ነው። 2019 እንደ ዛሬው ምሽት ደማቅ እንደሚሆን ተስፋ እናደርጋለን መልካም አዲስ ዓመት ለሁሉም ኢትዮጵያውያን በኢትዮጵያ ኮሚኒቲ የተሸለመው አቶ ገዛኸኝ ጎልማሜ የተሰማውን ስሜት ጠይቀነዋል በዓሉ በጣም ደስ የሚል ነበር የተሰበሰበው ሰው በጣም ብዙ ሰው ነበረ የመጣውም ሰው እና ዝግጅቱን በጣም ትልቅ ዝግጅት ያዘጋጁት በጣም ጥሩ ነበረ በጣም ደስ ብሎኛል ስለተሸለምኩም በጣም ደስተኛ ነኝ ጊዜ ስጠልኝ ብያለው። ኮሚቴውን በጣም ጥሩ ኮሚቴዎች ናቸው እና በዚህ ቀጥሎ ነው ማለት የምችለው። የኢትዮጵያ ኮሚኒቲ ማህበርም አገልግያለሁኝ፣ ፖርት ማህበርም በጣም ለረጅም አመታት የኮሚቴ አዘጋጅ ሆኜ ከብዙ ጓደኞች ጋር አገልግያለሁኝ። ከዛ ውጭ በቸርችም ከመዘምራነት ጀምሮ አገልግያለሁ እና ብዙን ብዙ ጊዜን በኮሚኒቲ እንደዚህ በህብረተሰቡ በሚሰባሰብበት ቦታ አሳልፍ ያለው ሬስቶራንት እያለው ብዙ ሰዎች አንዳንድ እርዳታ ሲፈልጉ ሰፖርት አደርጋቸዋለሁ በግሌ እና ያው በብዙ ሰው በጥሩ እንትን ነው የሚያነሱኝ። ያምትን ከዛ የመጣ ይመስለኛል። ሁሉም ኢትዮጵያዊ አገር ቤትም ያለው እዚህም ያለ ነው። በዓለም ያሉ ኢትዮጵያኖች በሙሉ እንኳን ለ2018 ዓመተ ምህረት በሰላም በጤና ያደረሳችሁ ላለው የሚቀጥለውም አመት በሰላም በጤና ያደርሰን ላለ ሁላችንም ጠንኪ በጣም አመሰግናለሁ። ለኢሲቤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ፣ ከማህበረሰብ ለማህበረሰብ።